ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። በዛሬ ምሽት መሰናዷችን ይህ የአፋኖሞ አካዳሚ እንዲቋቋም እየጠየቅ ነው ያለነው የኦሮሚያ ክልላዊ መንግሥትን ነው በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት ታቅደናል። የኦሮሚያ ክልል የኦሮምኛ ቋንቋ አካዳሚን እንዲያቋቁም ጥያቄ ቀርቦለታል። የመስራች ኮሚቴው ጸሐፊ ፕሮፌሰር ፌዴሳ ታደሰኑ የሰማ ናቸው። ዝርዝሩ በምሽቱ ይደመጣል። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬዥ የኮሮና ቫይረስ በሕፃናት ትምህርት ላይ ስለደቀነው ስጋት ስለመናገራቸውና ሌሎች ርዕሰ ጉዳዮችንም ይዘናል። ተሙ ስዩም በመስተንግዶ አለሁ። ከሁሉ ቀድሞ አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ አመሰግናለሁ፣ ሀብታሙ ባለፈው ሰኞ ነሐሴ 27 ተጀምሮ በማግስቱ የተቋረጠው ግብጽ፣ ሱዳንና ኢትዮጵያ በታላቁ የሕዳሴ ግድብ ዙሪያ ሲያደርጉት የነበረው ድርድር በመጪው ሰኞ እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ጋዜጣዊ መግለጫ አስታወቁ። ድርድሩ የተቋረጠው የሱዳንና የግብፅ ተደራዳሪ ተደራዳሪዎች ኢትዮጵያ ያቀረበችውን የውሃ አሞላል ደንብ በየራሳቸው ለመወያየት እንደሆነ መግለጻቸውንም አምባሳደር ዲና ተናግረዋል። የቴክኒክ ባለሙያዎቹ ወደየ ሀገሮቻቸው ተመልሰው በሙሌት ደንቡ ለመወያየት ያስገድዳቸው ምን አዲስ ሀሳብ አቅርባ ነው ለሚለው የጋዜጠኞች ጥያቄ የሚኒስትሩ ቃል አቀባይ ማብራሪያ ሲሰጡ ኢትዮጵያ ያቀረበችው የውሃ አሞላል ምክር ሀሳብ ወይም ደንብ አዲስ አለመሆኑንና አሁን በውሃ ሞላ ላይ እንነጋገር በዘላቂ አጠቃቀም ላይ ደግሞ ሌላ ጊዜ እንነጋገር የሚል ሀሳብ መሆኑን አስረድተዋል። ዜናውን ከአዲስ አበባ ያደረሰን መለስካቸው መሃ ነው። በሊባኖስ ዋና ከተማ ቤይሩት ከአንድ መቶ ሰላሳ ሰባት በላይ ሰዎች የገደለው ከባድ ፍንዳታ ያስቆጣቸው ተቃዋሚ ሰልፈኞች ትላንት ማታ ከፖሊስ ጋር ተጋጭተዋል። መሀል ቤሩት የሚገኘው ፓርላማው ደጃፍ የተሰበሰቡትን ተቃዋሚዎች አድማ በታኝ ፖሊሶች የበተኗቸው ሲሆን ከተቃዋሚዎቹ መሀል አንዳንዶቹ ፖሊሶች ላይ ድንጋይ ወርውረዋል፣ ቁሳቁሶችንም በእሳት ለኩሰዋል። ብዙዎች ሊባኖሳውያን ፍንዳታው የደረሰው በፖለቲካ ልሂቃኑ ሙስናና የአስተዳደር ብልሹነት ነው፣ የሀገሪቱ ኢኮኖሚ እየተንኮታኮተ ነው ሲሉ ቁጣቸውን ገልጸዋል። ትላንት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉብኝት ባደረጉበት ወቅት ብዙዎች ነዋሪዎች በሊባኖስ መንግስት ላይ ተቃውሞ አሰምተዋል። የእርዳታ መዋጮ እንዲሰበሰብ ዓለም አቀፍ ጉባኤ አዘጋጃለሁ ያሉት ማክሮን የፖለቲካ መሪዎቹን የፈለጋችሁበትን አድርጉበት ብሎ ቼክ የሚሰጣችሁ ግን የለም ሲሉ አስጠንቅቀዋል። አሁን ያለው መንግስት የህዝብ አመኔታ የለውምና ቤይሩት እንድታገግም የሚሰጥ እርዳታ ከአዲስ የፖለቲካ ስርዓት መመስረት ጋር ይቆራኛል ሲሉም ማክሮን አሳስበዋል። ባለፉት 24 ሰዓታት ውስጥ በተደረገው 9203 የላቦራቶሪ ምርመራ 552 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስትር ዕለታዊ መግለጫ አስታውቋል። በኢትዮጵያ እስካሁን ቫይረሱ በምርመራ የተገኘባቸው ጠቅላላ ሰዎች ቁጥርም 21452 ደርሷል። በዚሁ በ24 ሰዓት ጊዜ ውስጥ 15 በቫይረሱ የተያዙ ሰዎች ሕይወት ሲያልፍ፣ እስካሁን 380 ሰዎች በኮሮና ቫይረስ ምክንያት ሕይወታቸውን አጥተዋል። 174 ሰዎች ደግሞ በጽኑ ህሙማን ማዕከል ውስጥ እርዳታ እየተደረገላቸው መሆኑን የጤና ሚኒስቴር መግለጫ አመልክቷል። በዓለም ዙሪያ የኮቪድ-19 ተጋላጮች ቁጥር ማሻቀቡ እንደቀጠለ ነው። እስካሁን በቫይረሱ የተያያዙ ሰዎች ቁጥር 191 ሚሊየን አልፏል። ዩናይትድ ስቴትስ በቫይረሱ ተጠቂዎች ብዛት አሁንም ቀዳሚነቱን እንደያዘች ሲሆን በአሁኑ ጊዜ ቁጥሩ ከ አራት ነጥብ ዘጠኝ ሚሊየን እንዳለፈ አስታውቋል። ብራዚል ሁለት ነጥብ ዘጠኝ ሚሊየን፣ ህንድ ሁለት ሚሊየን ይዘው ይከተላሉ። በጆን ሆፕኪንስ ዩኒቨርሲቲ ማዕከል መረጃ መሰረት እስከ ትላንት ሐሙስ ማታ ድረስ በነበረው የ24 ሰዓት ጊዜ ውስጥ በዩናይትድ ስቴትስ በኮቪድ-19 ሳቢያ ከ2 ሺ በላይ ሰዎች ህይወታቸው አልፏል። ይህ ከግንቦት ወር መጀመሪያ ወዲህ ትልቅ ቁጥር መሆኑም ተመልክቷል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የበሽታዎች መቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ ሰጥተውት የነበረውን ማሳሰቢያ አንስተዋል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን በተመለከተ የጥንቃቄ ማሳሰቢያዎችን ሰጥተዋል። የውጭ ጉዳይ ሚኒስትር ባወጣው መግለጫ በአንዳንዶቹ ሀገሮች የደህንነት ሁኔታው መሻሻሉን በሌሎች ሀገሮች ደግሞ ሁኔታው ሊያሽቆለቁል የሚችልበት እድል መኖሩን ታሳቢ በማድረግ ወደ ቀደመው እንደየሀገሩ ሁኔታ በደረጃ እየለየን ወደምንሰጠው የጉዞ ማሳሰቢያ ተመልሰናል ሲል አስረድቷል። በዚህም መሰረት በደረጃ አራት ማለትም ፈጽሞ እንዳትጓዙ በሚለው ውስጥ ህንድ፣ ግብጽ፣ ሊቢያ ሁንዱራንስና ካዛክስታንን ጨምሮ ሰላሳ አንድ አገሮች ተካተዋል። የጉዞ እቅዳችሁን እንደገና አስቡበት በሚለው ደረጃ ሶስት ደግሞ ላይቤሪያን መላውን የአውሮፓ ህብረት ሀገሮችና ሌሎች ሀገሮችም ተዘርዝረዋል። የአውሮፓ ህብረት ቀደም ብሎ አሜሪካውያን እንዳትመጡብን ሲል መከልከሉ ይታወሳል። ዩናይትድ ስቴትስና የአውሮፓ ህብረት በክልከላው መነሳት ዙሪያ እየተነጋገሩ መሆናቸውንም ዜናው ጠቁሟል። አድማጮች ለሰዓቱ ያዝኩላችሁ ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቤና ቪኦኤ መደመጡን ይቀጥላል። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይ ይቀመጣል። ዘውትር ምሽት ከሁለት ሰዓት ጀምሮ ደግሞ በመደበኞቹ የአሜሪካ ድምፅ መገኛ ሞገዶች ላይም እንደመጣለን። ወደ ቅዳሚው ርዕሰ ጉዳይ እንሻገር። የኦሮሚያ ክልላዊ መንግስት የአፋን ኦሮሞ አካዳሚን እንዲመሰረት መጠየቁ ተሰምተዋል። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ረዳት ፕሮፌሰር ፌዴሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ሲሉም ቅሬታ አሰምተዋል። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ፣ አቶ ከበደ ደሴሳ የአፋን ኦሮሞን አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግረዋል። ቢሮቸው በአስር ዓመት እቅድ ውስጥ ከያዛቸው ተግባሮች መካከል አንዱ መሆኑንም ገልጸዋል። ናኮር መልካ ተጨማሪ አለው። ረዳት ፕሮፌሰር ፌደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲያብራርተዋል። ዋንሳ አፋኒኩን ግዱ ገለቶኩራ ከኖገናሙ ጎዳ የአፋን ኦሮሞ አካዳሚ ጥቅም አፋን ሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ሮሞ በትምህርት ዘርፍ አድጎ እስከ ሶስተኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሑፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው። ብለዋል። እርሳቸውና ሌሎችም የአፋኖርሞ ምሁራን እንዲሁም የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋኖርሞ አካዳሚ እንዲመሰረት ለዓመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋኖርሞ አካዳሚ እንዲቋቋም እየጠየቅ ነው ያለ ነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነርሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም ይህንን የሚሰማ ማንኛውም የመንግስት አካል ስለ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል። ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፌደሳ አካዳሚው የጥናትና ምርምር የአርተውት እንዲሁም ቋንቋው እንዲያድግ ትእዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ህግም የሚመራ በመሆኑ ለአፋን ኦሮሞ ቋንቋ እድገት ጉልህ ድርሻ ይኖረዋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የአፋኑ ሮሞ አካዳሚ መመስረት ለቋንቋ እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራርተዋል። በዩኒቨርስቲዎችና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክር ሀሳብ ከማቅረብ ክፍተትን ከማሳየት የዘለለ የማቋቋም ስልጣን የላቸውም። ይህንን ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባህልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል አቶ ከበደ። የባህልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በአስር ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩም ብለዋል። የአስር ዓመት እቅድ ነው ስንል በአስር ዓመት ውስጥ የሚከናወን ሆኖ የዛሬ ሁለት ዓመትም የዛሬ አምስት ዓመትም አካዳሚው ሊቋቋም ይችላል። በአስር ዓመት እቅዳችን ውስጥ አካትናል ማለቴ ነው እንጂ የዛሬ አስር ዓመት 2022 ዓ.ም ላይ ተግባራዊ ይደረጋል ማለት አይደለም ብለዋል። አካዳሚው የሰው ኃይል፣ ተግባራትና በጀት፣ ሌሎችም መሰረታዊ ነገሮች ስላሉት የሕግ ማዕቀፍ ያስፈልገዋል ያሉት ኃላፊው፣ እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምፅ ናኩር መልካ ካምቦ ጋቢና ቪኦኤ የመደመጡን ይቀጥ። አብራችሁን ስለሆናችሁ ደስ ብሎናል። በዚህ ሳምንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የኮሮና ቫይረስ ስርጭት ሕፃናትን ከትምህርት ቤት ማራቁን በተመለከተ መግለጫ ሰጥተው ነበረ። እሱን የተመለከተውን የአሜሪካ ድምጿ ማርጋሬት ባሸርን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ማክሰኞ ዕለት በቪዲዮ ባስተላለፉት መልእክት የኮሮና ቫይረስ ወረርሽኝ በታሪክ ታይቶ በማይታወቅ መልኩ ትምህርትን በማስተጓጎሉ የትውልድ ቀውስ ይፈጥራል በማለት በዚህም መንግስታት ትምህርትን በተመለከተ ቅድሚያ ሊሰጡ ይገባል ብለዋል። የሰው ልጆች ተነግሮ የማያልቅ አቅም በሚያነጥፍና ስር የሰደደውን መድሎ በሚያባብስ መልኩ የትውልድ ቀውስን ተጋፍጠናል። የቫይረሱ ስርጭት ከመስፋፋቱ በፊት በዓለም ላይ 250 ሚሊዮን የሚሆኑ እድሜያቸው ለትምህርት የደረሱ ህጻናት ከትምህርት ገበታቸው ተገልለው ነበር። በሐምሌ ወር አጋማሽ ላይ የቫይረሱን ስርጭት ለመቆጣጠር በሚል አንድ መቶ ስልሳ ሀገራት ትምህርት ቤቶችን በመዝጋታቸው በአሁን ሰዓት ከቢሊየን በላይ የሚቆጠሩ ህጻናት ከትምህርት ገበታቸው ተስተጓጉለዋል። ምንም እንኳን ህጻናትና ጨቅላዎች በኮቪድ-19 ቢጠቁም አብዛኞቹ ግን ምልክት አያሳዩም። የሚታመሙትም ቢሆኑ ዝቅተኛ ምልክቶችን ብቻ የሚታዩባቸው ስለሆነ ሆስፒታል መግባት አይጠበቅባቸውም። ሳይንቲስቶችም ህጻናት በሽታውን ሊያዛምቱት ስለሚችሉ ጥንቃቄ ሊደረግ ይገባል ይላሉ። ይሁንና የመንግስታቱ ድርጅት ህጻናቱ ወረርሽኙን ተከትሎ እቤት በተቀመጠ ቁጥር በቀጣይ አመት ሀያ አራት ሚሊዮን የሚሆኑ ታዳጊዎች ወደ ትምህርት ገበታቸው ላይመለሱ ይችላሉ በማለት ያስጠነቅቃሉ። ዋና ጸሐፊ አንቶኒዮ ጉተርዥም እንዲህ ብለዋል። በዓለም ላይ ያሉ ህጻናትና ታዳጊዎችን በተመለከተ ወሳኝ ምዕራፍ ላይ ቆመናል። ዋና ጸሐፊው አክለውም መንግስታትና አጋሮቻቸው አሁን የሚወስዱት ውሳኔ በቀጣይ አስርት ዓመታት የሚኖረውን የሀገራት ልማት እድገትና በመቶ ሚሊዮን የሚቆጠሩ ወጣቶች ሕይወት ላይ ተጽዕኖ ያሳድራል ይላሉ። የኮቪድ-19 ስርጭትን ለመቆጣጠር እንዲቻል ተማሪዎችን ወደ ትምህርት ቤቶችና ተቋማት ደህንነቱ በተጠበቀው ሁኔታ መመለሱ ቅድሚያ ሊሰጠው ይገባል። ዋና ጸሐፊው ኮቪድ-19ን ለመቋቋም በሚደረገው ሂደት ውስጥ ትምህርትም ትኩረት እንዲሰጠውና ትምህርት የማቋረጥ እድላቸው ሰፊ የሆኑ እንደ ሴቶች፣ አካል ጉዳተኞች፣ ዝቅተኛ የማህበረሰብ ክፍሎችና ስደተኞች ትኩረት ሊደረግባቸው እንደሚገባም ያክላሉ። ዓለም ከመጠን ያለፈ የመጣኔ ሀብት አለመመጣጠንና መድሎ በተጋፈጠችበት ሰዓት ከመቼውም ጊዜ በላይ ሰዎችን እኩል የሚያደርገው ትምህርት ያስፈልገናል። አንቶኒዮ ጉቴሬዥ በዚህ ወቅት ሴቶችን አስገድዶ በስራ ጫና ውስጥ ማድረግ እየታየ እንደሆነ በመጥቀስ ለጤና አደጋዎችና ለትምህርት አደጋዎች የሚደረገውን ትኩረት ማመጣጠ መጠን እንደሚያስፈልግ የጠቆሙ ሲሆን መንግስታትም የወደፊቱ ላይ ባተኮረ መልኩ የትምህርት አሰጣጥ ስርዓታቸው ላይ እንዲሰሩና በቴክኖሎጂ ዘርፍ ላይ ያሉ መሰረተ ልማቶችንም እንዲገነቡ ግፊት አድርገዋል። ሁሉን አካታች ችግርን የሚቋቋም የትምህርት ስርዓት መዘርጋት እንደሚያስፈልግም በአጽንኦት አሳስበዋል። በመጨረሻም የመንግስታቱ ድርጅት ተቋማት የህጻናት ትምህርት ላይ ትኩረታቸውን ያደረጉ ግብረሰናይ ድርጅቶችና ድርጅቶችና ዓለም አቀፍና ቀጠናዊ የገንዘብ ተቋማት ሴፍ ዘ ፊቸር ወይም የወደፊቱን እንታደግ የሚል ዘመቻ ጀምረዋል። ይህ ዘመቻም ወረርሽኙን ለመቋቋም በሚደረገው ትግል ውስጥ የፖለቲካ ኃይሎች ትምህርት ላይ እንዲያተኩሩ ለማገዝ ይረዳል ተብሎ ይጠበቃል። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ። Take off the name, take off the name,

ዓለም ትሞቃለች ካንተ ጋር፣ ቀኔ ትዋባለች ካንተ ጋር፣ ሁሉም ደስ ያሰኛል ካንተ ጋር፣ ሺ ዘመን ያንሰኛል። ጤና ቪኦኤ ከአሜሪካ ድምፅ ይቀጥላል። የትግራይ ክልል ምክር ቤት በምርጫ ጉዳይ በክልሉ ህገ መንግስት ላይ ማሻሻያ ማድረጉ ተሰምቷል። ምክር ቤቱ ባካሄደው አስቸኳይ ስብሰባ የክልሉ የምርጫ ስርዓት ቅይጥ ትይዩ የምርጫ ስርዓት እንዲሆን ወስኗል። እንዲሁም የክልሉ ምክር ቤት አባላት ቁጥር ከ152 ወደ 19 እንዲያድግ ወስኗል ይላል ሙልጌታ ጽባ። በቀጣይ ዘገባው የትግራይ ክልል ምክር ቤት አምስተኛ ዘመን ዘጠነኛ አስቸኳይ ጉባኤ በዛሬው እለት በመቀለ ከተማ አካሂዷል። ምክር ቤቱ በጉባኤው የክልሉ ህገ መንግስት አንቀጽ ገጽ 48 ንኡስ አንቀጽ 2 በማሻሻል በክልሉ ከዚህ በፊት የነበረው የአብላጫ ድምፅ የምርጫ ስርዓት በመቀየር በቅይጥ ትይዩ የምርጫ ስርዓት እንዲተካ በማድረግ ተግባራዊ ይሆናል ተብሏል። የምክር ቤቱ የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረም ከአብላጫ ድምፅ ስርዓት ወደ ቅይጥ የምርጫ ስርዓት ማሸጋገር ነው የነበረው። ስለዚህ ይሄ የቅይጥ ምርጫ ስርዓት በትክክል አሁን ላለንበት ለትግራይ ህዝብና ለትግራይ ክልል የኢኮኖሚ ማህበራዊና ፖለቲካዊ አስተሳሰብ እድገት የሚመጥን ሆኖ ስለተገኘ ይሄ ቅይት ስርዓት ተግባራዊ እንዲሆን በሚል የህገ መንግስታዊ ማሻሻያ በሙሉ ድምጽ አጽድቋል። ይህ የምርጫ ስርዓት ማሻሻ በ2009 ዓ.ም ውይይት ተካሂዶለት ስምምነት ላይ ተደርሶ እንደነበር ቀድሞም ጥናት የተካሄደበት ነው ብለዋል። አቶ ሞገስ በክልሉ ዴሞክራሲ ለማጎልበት የህዝብ ድምፅ ዋጋ እንዲኖረው ለማድረግ ይህ የምርጫ ስርዓት አጋዥ ነው በማለት ገልጸዋል። በድምፅ ብልጫ ሊያሸንፍ የችሉ ፓርቲዎች በአግባቡ ያስተናግዳል። ሁለተኛ ለማሸነፍ ብቁ የሆነ ድምፅ ያላገኙ የፖለቲካ ፓርቲዎችም ባገኙት ድምፅ ልክ በምክር ቤቱ ተሳትፎ እንዲኖራቸውና ወንበር እንዲያገኙ ምቹ ሁኔታ ይፈጥራል። ሶስተኛ፣ የህዝባችን ድምፅ በሙሉ ዋጋ እንዲያገኝ አድርጋል። የተወሰነ ድምፅ ያገኘውም ወንበር የሚያገኝበት ስርዓት የሚፈጥር ስለሆነ ለፖለቲካ ፓርቲዎችም በምክር ቤቱ ወንበር አግኝተው በቀጣይነት የሚታገሉበትና ሀሳባቸውን የሚያቀርቡበት ሰፊ እድል ይፈጥራል የትግራይ ህገ መንግስት ለማሻሻል በህገ መንግስቱ መሰረት በክልሉ የሚገኙ 94 ወረዳዎችና ከተሞች ካጸደቁት በኋላ ወደ ምክር ቤቱ መቅረቡ አቶ ሞጎስ ተናግሯል ምክር ቤቱ ህገ መንግስቱ አንቀጽ 48 ንዑስ አንቀጽ 2 ማሻሻያ በሙሉ ድምፅ ካጸደቀ በኋላ የክልሉ የምርጫና ምርጫ ስነ ምግባር አዋጅ ማሻሻያ ተወያይቶም አጽድቋል በዚህ መሰረት እስካሁን ድረስ በክልሉ ምክር ቤት የነበረውን የመቀመጫ ብዛት 152 አሁን 38 መቀመጫዎች ተጨምረው ወደ ለ190 ከፍ እንዲል ተደርጓል። 152 መቀመጫዎች ማለትም 80 በመቶ በአብላጫ ድምፅ ያሸነፈ የፖለቲካ ፓርቲ ወይም የግል ተወዳዳሪዎች የሚያዝ ነው። 38 መቀመጫዎች ወይም 20 በመቶ በምርጫ የተወዳደሩ ፓርቲዎች ከተለያዩ የምርጫ ጣቢያዎች የሚያገኙት ድምፅ ተሰብስቦ ባገኙት የድምፅ ብዛት አንጻር የሚከፋፍሉት ይሆናል ተብሏል። እነዚህ ድርጅቶች የተመደቡትን መቀመጫዎች ለመከፋፈል ቀድመው የተወካዮቻቸውን ስም ለምርጫ ኮሚሽን ማስገባት ይጠበቅባቸዋል ተብሏል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። በቅርብ ጊዜያት ውስጥ ተደናቂነትን እያገኙ ከመጡ ወጣት የሙዚቃ ሰዎች መካከል አንዱ ነው። በግጥሞቹ ፍቅርን፣ ጽናትን፣ ተስፋን ይሰብካል። ዳዊት ቸርነት። ዳዊት በነገው ምሽት የሚሰማው የጋቢና መዝናኛ መሰናዶ እንግዳችን ነው። በርካታ ርዕሰ ጉዳዮች ከተነሱበት ቆይታችን መካከል ሙዚቃ በሰዎች መካከል መልካም መቀራረብ ለማምጣት ያለውን አቅም የገለጸበትን ቆይታ ዛሬ ለቅምሻ ቀንጭ በናሰማ በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ጀም ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላ ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮች እና በንጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞች እናያለን። ሙዚቃ እንዳጠቃቀሙ ወይም ደግሞ እንደ ተሸካሚ ሰው ነው። ለጠብ ለጦርነት የሚጠቀመው ሰው አለ ደግሞ በሰዎች መካከልና በህዝብ መካከል ደግሞ እርቅን እና ሰላምን ደሞ ለማውረድ የሚጠቀመው ሰው አለ። የሙዚቃ ሚናን የሚወስነው እኛ የምናስገባበት ቦታ ነው። አይተናል በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰደ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋት የተጠቀሙት ደግሞ አርቲስቶችን እንመለከታለን። ይህ የሚያሳየው ሙዚቃው በራሱ ሳይሆን ሀገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው ሰው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንፃር ስናይ በደንብ ከተጠቀምነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ በሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጻት ነገር የራሷ ሙዚቃ ያላት ነው የሚባለው። ይሄ ሙዚቃ እና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ሙዚቃ ነው ከራሳችን ያፈለግ ነው። ቅዱስ ያሬድን መመልከት እንችላለን። ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርገው ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን። ይህ የሚያሳየው እኛ እና ሙዚቃችን በጣም ትስስር ያለን። ሀገር እንደሆነ ነው። ሰው አጠቃቀማችን የምንጠቀምበት ሁኔታ ይወስነዋል ማለት ነው። ከድምፃዊው ዳዊት ቸርነት ጋር የነበረን ቆይታ ሙሉ ክፍል በነገው ምሽት ይደመጣል ለዛሬ አብራችሁን ስላመሻችሁ ደስ ብሎናል ሀብታሙ ስዩም መርሃ ግብሩን በመምራት ኤልያስ አስማረ በማቀናበር አብረናችሁ አምሽተናል መልካም ምሽት የነገ ሰው ይበለን So We <laughs> are